በባህር ዳር ከተማ እንዲሁም ሌሎች የአማራ ክልል አካባቢዎች የሚገኙ ነጋዴዎች ያቀፈው የባህር ዳር ከተማ የንግድና ዘርፍ ማህበራት ምክር ቤት አባላትና አመራሮች ካቻው ማህበር የመቀለ ንግድና ዘርፍ ማህበራት አባላት በነበራቸው የምክክር መድረክ በንግድ ስራ ላይ ካተኮረው ውይይት በተጨማሪ በሁለቱም ክልል ህዝቦች ሰላምና መቀራረብ ዙሪያ መነጋገራቸው ገልጸውልናል። የሁለቱም ዘርፍ ማህበራት ተወካዮች የህዝብ ለህዝብ ግንኙነቱን ማጠናከር ለፖለቲካ አመራሩ ብቻ የሚተው ሳይሆን ነጋዴውም የበኩሉን መወጣት ይገባዋል የሚል እምነት እንዳላቸው ጠቁመዋል። በመቀለ የብረ ለማጣት ብረት ምርቶች አቅራቢነት የሚንቀሳቀሱት ነጋዴ አቶ ብርሃ አርከበ የሁለቱም ክልል ነጋዴዎች በጋራ ጉዳዮቻቸው አንድ ላይ መወያየታቸው ለሌላውም አብነት የሚሆን ተግባር ነው ብለውታል። እዚ ዓብይ ረብሓ ኣለዎ ናክልቴን ኣረክብ ድማ አብቱ ግንዛቤ ዘይብሉ ኣካል ዝፍጠሩ ዘለው ይህ ትልቅ ጥቅም አለው። የሁለታችን ግንኙነት ግንዛቤ ለሌለው የማህበረሰብ ክፍል በጎ ተጽዕኖ የሚፈጥር እርምጃ ነው። ተቀራርቦ መስራት የመሰለ ነገር የለም። ሁሉም ህዝብ ሰላምን ይፈልጋል። ነጋዴው ደግሞ ሰላም ከሌለ ምንም አይነት እንቅስቃሴ ማድረግ አይችልም። እኛ ተቀራርበን መወያየታችን ግንኙነቱ የሚያጠናክርና ጥሩ መልክ የሚያስይዝ ነው የሚል እምነት አለኝ። ሚዛን ከትሕዝ ይሕግዙ ዝብል እምነት ኣለኒ የትግራይና አማራ ንግድ ማህበረሰቦች በእንቅስቃሴያቸው ላይ የሚያጋጥማቸው መሰናክሎች መንግስት ትኩረት ሰጥቶ ሊፈታው ይገባል ያሉ ነጋዴዎቹ የእነርሱ አርአያነት ተከትለው የፖለቲካ አመራሮቹም ተቀራርበው በገራ ችግሮቻቸው ዙሪያ ሊወያዩ ይገባል የሚል እምነት እንዳላቸው ጠቅመዋል። የባህር ዳር ከተማ የንግድና ዘፈር ማህበራት ምክር ቤት ፕሬዚዳንት አቶ መንገሻ በላይ ነጋዴው ከተለመደው ስራው በተጨማሪ ለሁለቱ ክልሎች ሰላም እንደሚሰራ ገልጸዋል። በእኛ እንደ የባህርዳር ከተማ ዘርፍ ማህበራት ምክር ቤት የህዝብ ለህዝብ ግንኙነቱን ለማጠናከር ከፍተኛ ተነሳሽነትና ኃላፊነትን ይዘን ነው ምንሰራ። እንደ አማራ ክልል እንደ ባህርዳር ከተማ ህዝቡ አንድ ሆኖ ለወደፊቱ ዘለቄታ ያለው ሰላም እንዲመጣ አብረን ምንሰራም ጭምር ነኝ። ሌላው የመቀለ ከተማ ንግድና ዘርፍ ማህበራት ምክር ቤት የቦርድ አባል የሆኑት አቶ ብሩዩ ሀፍቱ በማህበራቸውና የትግራይ ነጋዴዎች በኩል ተመሳሳይ የሰላም ፍላጎት መኖሩ ጠቁመዋል። ንግድ ማህበረሰብ ተወከልቲ እና ከም ነጋዶ አባና ዘሎ የንግድ ማህበረሰቡ ተወካዮችና ነጋዴዎች በሁለታችን በኩል ያለው የሰላም ስሜትና ፍላጎት ላይ እየተወያየን ተቀራርበን መስራታችን መልካም አጋጣሚ የሚፈጥር ነው። ከንግዱም ባለፈ የህዝብ ለህዝብ ግንኙነቱም የሚደግፍና የሚያጠናክር ነው። የሚታዩ አለመግባባቶችም የሚፈቱት ህዝብ ለህዝብ በሚያደርገው መቀራረብ ነው የሚል እምነት አለኝ። ህዝብን ህዝብ ብትገብረው ፃዕሪ ተዝሓሸ ፍታሕ ክመፅእ የንግድና ዘፈር ማህበራቱ ተቀራርቦ የመስራት እርምጃ ያደነቁት በባህር ዳር በእንስሳትና የእንስሳት ተዋጽኦ ዘርፍ የሚንቀሳቀሱት አቶ አንዳርጌ አለማዩ በበኩላቸው ዘመናት የተሻገረው የአማራና ትግራይ ህዝቦች ግንኙነት ተጠናክሮ እንዲቀጥል የንግዱ ማህበረሰብ ሚናውን መጫወት ይገባዋል ይላሉ። መቀሌ ያለ ምክር ቤት፣ ባህር ዳር ያለ ምክር ቤት የዛ ህዝብ አምባሳደር ነው። መቀሌ የትግራይ ህዝብ አምባሳደር ነው። የባህር ዳር ደግሞ የባህር ዳር ከተማ የአማራ ህዝብ አምባሳደር ነው። ሁለቱ ደግሞ በጋራ ተነጋግሮ ተግባብቶ ደግሞ ሲሰራ የሀገረው ደግሞ የኢትዮጵያ ደግሞ አምባሳደር ነው። ስለዚህ የሀገሩን ምርት ሀገሩን ማስተዋወቅ በሀገር ላይ መስራት ያለበት ተጋግዞ እዚህ ጋር ያለው ተሞክሮ እዛ ጋር ማይመረት እዚህ የሚመረት አለ። እዚህ ጋር ያለው ህብረተሰብ ማያውቀው ምርት አለ፣ እዛ ጋር ደግሞ ማያውቀው ምርት አለ። ሁለቱ በጋራ ሲሆን ግን ተመጋግቦ መስራት ይቻላል። ነጋዴዎቹ በቀጣይነትም የተለያዩ መድረኮች በማዘጋጀት የሰላም መንፈሱ ለማጠናከር ጥረት እንደሚያደርጉ ገልጸዋል። ለዲ ደብልዩ ዘገባ ሚሊዮን ስላሴ መቀለ።